ጋቢና ቪኦኤ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ሄኖክ ሰማ ግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አድረጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬ የጋቢና ጉዞ የምናቀርባቸውን ዘገባዎች እናስተዋወቃቸው። የኢህአዴግ ስራ አስፈጻሚ ኮሚቴ የመልካም አስተዳደር መጥፋትና የመንግስት ስልጣንን ለግል ጥቅም የመዋል አሰራር ህዝቡን እንዳስመረረ ትናንት ማምሻውን ባወጣው መግለጫ አስታውቋል። በኦሮሚያ ክልል ከተቀሰቀሱ ተቃውሞች ጋር በተያያዘ በቁጥጥር ስር ውለው የነበሩ ወደ 1200 የሚጠጉ ታሳሪዎች መለቀቃቸውን ኤፍኮ አስታወቀ። አሁን ተፈቶ የተባሉት አዋሽ ሰባት መሰልተኛ አካባቢ ነው። በአጠቃላይ እዛ አካባቢ እንደ ሁኔታው ቀኛ ሰዎች የሰማነው ወደ 1264 ነበሩ። ከዚህ ውስጥ ሰላሳ ሰባት ሴቶች እንደሆኑ ና ቀሪዎቹ አንድ ሺ ሁለት መቶ ሀያ ሰባት ወንዶች እንደሆኑ ያጠራ ነው። የፓርቲው ምክትል ሊቀመንበር የሰጡንን መግለጫ ይዘናል። በሌላ ዜና በሪዮ ኦሊምፒክስ የብር ሜዳሊያ ያሸነፈውና እጆቹን አጣምሮ በኦሮሚያ የሚፈጸሙ ግድያዎችና የመናገር ነፃነት መጥፋትን በምልክት ያወገዘው አትሌት ፈይሳ ሌሊሳን ለማገዝ የኢትዮጵያውያን ማኅበረሰብ የመብትና የፖለቲካ አቀንቃኞች እና የሕግ ባለሙያዎች በሪዮ አትሌቱን አግኝተውታል። አሁን በዚች ደቂቃ ዘጠና አንድ ሺ አራት መቶ ቶጫ ዶላር ደርሷል። በድረገጽ አትሌቱን ለመርዳት ወደ ዘጠና አንድ ሺ ዶላር መሰባሰቡንም ገልጸውልናል። የኢትዮጵያ መንግስት በበኩሉ አትሌት ፈይሳ ሌሊሳ እንደ ሌሎቹ የኢትዮጵያ አትሌቶች ሜዳሊያ ያመጣ ብሔራዊ ጀግና ነው፣ ወደ ሀገሩ መመለስ ይችላል ብሏል። አንዱ ነው የሚሉትን ጥያቄ ግን ዲሞክራሲያዊ በሆነ መልኩ ሰላማዊ በሆነ መልኩ ለሚመለከተው አካል ለመንግስት የማቅረብ ጉዳይ ነው የሚሆነው። ከዚህ ጋር በተገናኘ ፈለገውንም አይነት ምልክት የማሳየት መብት አለው። እዚህም በርካቶች አሉ ተመሳሳይ የሆነ ምልክት የሚያሳዩ። ዝርዝሩን ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። በአሁኑ ጊዜ ህዝብን በማስመረር ላይ ያለው ችግር ዋነኛ መንስኤ የመንግስት ስልጣን ካላግባብ የመጠቀም አዝማሚያ መሆኑን የኢህአዴግ ስራ አስፈጻሚ ኮሚቴ አስታወቀ። ስራ አስፈጻሚ ኮሚቴው ትናንት ማምሻው ላይ ያወጣው መግለጫ ከዚህ አንጻር በሚታየው ዝንባሌ ላይ እርምጃ ለመውሰድ መወሰኑንም ገልጿል። የዲሞክራሲያዊት ኮንጎ ሪፐብሊክ ተቃዋሚ ቡድኖች ለዛሬ ሀገር አቀፍ የሆነ የተቃውሞ አድማ ጠሩ። ምክንያቱ ደግሞ ለሁለተኛ ጊዜ የያዙት ስልጣን በዚህ በአውሮፓውያኑ አመት መጨረሻ የሚያበቃው ፕሬዚዳንት ጆሴፍ ካቢላ ለሶስተኛ ጊዜ ልቀጥል እንዳይሉ ይልቁንም ምርጫ እንዲያካሄዱ ለማስገደድ ነው። ይህ አድማ የተጠራው የተቃዋሚ ቡድኖቹ በዚህ ባሳለፍ ነው የሳምንቱ ማብቂያ ላይ ከፕሬዚዳንት ካቢላ ጋር ለመወያየት የተጠራውን ስብሰባ እምቢ አንካፈልም ብለው ከቀሩ በኋላ መሆኑም ታውቋል። ይህ የሁለቱ ወገኖች ውይይት የተጠራው በአፍሪካ ህብረት ነው። የናይጄሪያ አየር ኃይል ባካሄደው የአየር ጥቃት የአሸባሪው ቡድን የቦኮ ሀራም መሪ አቡበከር ሼሁ ለሞት የሚያበቃ ክፉኛ የመቁሰል አደጋ እንደደረሰበት፣ ሌሎች አያሌ ወታደሮችም እንደቆሰሉ አስታወቀ። በናይጄሪያው አየር ኃይል ቃል አቀባይ ሳኒ ኦስማን ገለጻ መሰረት አቡበከር ሼሁን ለዚህ ያበቃው አደጋ የደረሰው ባለፈው አርብ የመንግስቱ ወታደሮች ሳምቢሳ ጫካ ውስጥ በሚገኘው የቡድኑ ምሽግ ላይ ባካሄዱት ጥቃት ነው። በዚህ ወረራ ሌሎች የቦኮ ሀራም ወታደሮች መሞታቸው ቸውንም የቃል አቀባዩ መግለጫ ጨምሮ አመልክቷል። ሰሜን ኮሪያ ከደቡብ ኮሪያ ጋር በሚያዋስናት ድንበሩ አካባቢ አዳዲስ ፈንጂዎችን እየቀበረች መሆኗን የተባበሩት መንግስታት ድርጅት እዝ አስታወቀ። አንድ አሜሪካዊ ወታደር በደቡባዊ የአፍጋኒስታን ክፍለ ሀገር ሄምላንድ ውስጥ ዛሬ ማክሰኞ በተካሄደው ኦፕሬሽን ፍንዳታ አጋጥሞት በደረሰበት ጉዳት ሕይወቱ ሲያልፍ ሌላ አንድ ወታደር እንደቆሰለ የዩናይትድ ስቴትስ ጦር አስታውቋል። ጦሩ ካቡል ውስጥ ይፋ ባደረገው መግለጫ እንዳስታወቀው የቆሰለው ወታደር በአሁኑ ወቅት ተሽሎት ይገኛል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አድራጋው አብረን ካድማስ እንሻገር እንላችኋለን። ጋቢና ቪኦኤ። የኢህአዴግ ስራ አስፈጻሚ ኮሚቴ የመልካም አስተዳደር መጥፋትና የመንግሥት ሥልጣንን ለግል ጥቅም የመዋል አሰራር ህዝቡን እንዳስመረረ ትናንት ማምሻውን የሦስት ቀን ጉባኤው በተጠናቀቀበት ዕለት ባወጣው መግለጫ አስታውቋል። እስክንድር ፍሬው መግለጫውን ተከታትሎ የሚከተለውን ከአዲስ አበባ አድርሶናል። የዚህ መግለጫ መነሻ የኢህአዴግ ስራ አስፈጻሚ ኮሚቴ ከነሐሴ 10 እስከ 15 ያካሄደው መደበኛ ስብሰባ ነው። ባለፉት 15 ዓመታት በተለያዩ ዘርፎች ከፍተኛ ውጤት መመዝገቡን ለውጥ መምጣቱን አስታውቋል። ቀጣዩ ሂደት ይበልጥ ፍሬያማ የሚሆነውም ይህንን የለውጥ አቅጣጫ ከማንኛውም ጉድፍ ተከላክሎ በማስቀጠል እንደሆነ አመልክቷል። ልማታዊና ዲሞክራሲያዊ ስርዓቱን ከሚፈታተኑ ነገሮች አንዱም የመንግስት ስልጣን ለግል መጠቀሚያ መሆኑ እንደሆነ ጠቅሷል። አገራዊ ለውጡ በስኬት ሲጓዝ የቆየው መንግስታዊ ስልጣንን ለህዝብ ጥቅም ማስከበሪያ ማድረግ በመቻሉ እንደሆነ አስታውሷል። ስልጣን ካላግባብ ለመጠቀም ለሚፈልጉ በመሳሪያነት ማገልገል ሲጀምር ግን የተጀመረው ልማት ይደናቀፋል፣ መልካም አስተዳደር ይጠፋል ብሏል። በአሁኑ ጊዜ ህዝብን በማስመረር ላይ ያለው ችግር ዋነኛ መንሴም ይሄው ነው ብሏል። በዚህም መሰረት የመንግስትን ስልጣን ለግል ኑሮ መሰረት ለማድረግ በሚታየው ዝንባሌ ላይ ተጨማሪ እርምጃ ለመውሰድ መወሰኑን አስታውቋል። ዝንባሌው በሚታይባቸው ቦታዎች አስፈላጊ የሆነው እርምጃ ሁሉ እንደሚወሰድ ነው መግለጫው አብራራው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እናመሰግናለን እስክንድር። በፌስቡክ አትቪ ማህሪክ ላይ የምትከታተሉን ለእናንተ ጥያቄ ያለን የኢህአዴግን መግለጫ እንዴት ታዩታላችሁ? መልእክቱ ግልጽ ነው ለእናንተ? ተጨማሪስ ለማወቅ የምትፈልጓቸው ጉዳዮች ምንድናቸው? አስተያየቶቻችሁን አሁኑኑ አትቪ አማሪክ ላይ አድርሱን። እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። በሄኖክ በሄኖክ ሰማይ እግዚአብሔርና በመስታወት አራጋው እየተዘጋጀ የሚቀርበውን ፕሮግራም ጋቢና ቪኦኤ ራዲዮ ሰከላ አሜሪካ ራ ጋቢና በቅርቡ በኦሮሚያ ክልል ከተካሄደ የተቃውሞ እንቅስቃሴ ጋር በተያያዘ ከታሰሩት ሰዎች ከአንድ ሺህ በላይ የሚሆኑት ስለ መፈታታቸው መረጃ እንዳላቸው የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ አስታውቀዋል። አንድም ሰው ሲፈታ ደስ ይለናል ያሉት ምክትል ሊቀመንበሩ መንግስት የቀሩትን ታሳሪዎች በሙሉ እንዲፈታ ጥሪ አቅርበዋል። በክልሉ የተካሄደውን የተቃውሞ እንቅስቃሴ ተከትሎ የታሰሩት ሰዎች ቁጥር ወደ አስር ሺህ ሊጠጋ እንደሚችልም ጠቁመዋል። አቶ ሙላቱን ያነጋገራቸው እስክንድር ፍሬው ነው። ብዙ ሺህ ታሳሪዎች በተለያዩ ቦታዎች እንደሚገኙ በማብራራት ይጀምራሉ። የስራቱ ቦታ በተለያዩ ቦታዎች ናቸው። ታሰሩ የተባሉት እንግዲህ ከኛው ከየቦታው የተለቀሙ ሰዎች ናቸው። የታሰሩባቸው ቦታዎች ማሰልጠኛ ጣቢያዎች ናቸው። ድዴሳ፣ ሰንቀሌ፣ ጦላይ፣ መቱ፣ በሽሪ የምትባል ብሽሪ የምትባል ቦታ፣ አዲስ አበባ ደግሞ ቦሌ መገናኛ አካባቢውም እንዳለ ነው የሚነገረን። ይህንን በግል ሄደን አላጣራንም፣ ከአካባቢው በሚደርሰን ነው። ለምሳሌ በደሌ ላይ የእኛ አባል የፓርቲው ተጠሪ የሆነ ናሲር አባመጋል የሚባል ከአርባ ሰባት ሰዎች ስድስት የእኛ ስራ አመራር ኮሚቴ እዛ ያሉት አመራር ኮሚቴ እና ሌሎችም በአጠቃላይ አርባ ሰባት ሰዎች። ለምሳሌ በበደለ በቀደም ተነስቶ ቦታ ስለሌለ ቶላይ ላይ ለማስገባት ነበር ቦታ ስላልበቃ፣ ወደ ሰንቀሌ ተወሰዱ። ሰንቀሌ ላይም ቦታም ስላልበቃ መጡ። በሽሪ የምትባል ቦታ ነው አሁን ያሉት አርባ ሰባት ሰዎች እንደሆኑ ነው። አሁን ተፈቶ የተባሉት አዋሽ ሰባት መሰልጠኛ አካባቢ ነው። በአጠቃላይ እዛ አካባቢ እንግዲህ እንደ ሁኔታ ኮኛ ሰዎች የሰማነው ወደ አንድ ሺ ሁለት መቶ ስልሳ አራት ነበሩ። ከዚህ ውስጥ ሰላሳ ሰባት ሴቶች እንደሆኑና ቀሪዎቹ አንድ ሺ ሁለት መቶ ሀያ ሰባት ወንዶች እንደሆኑ ያጠራ ነው። ከዚህ ውስጥ ሰላሳ ሰባቱ ሴቶች ተፈቷል። አንድ ሺ አንድ መቶ ሰማኒያ ሁለት ወንዶቹም በትላንትና ዕለት መፈታታቸውን ኢንፎርሜሽን ደርሶናል። ነገር ግን አርባ አምስት ሰዎች እዛ መቅረታቸውን ነው። አቶ ሙላቱ አሁን ተፈቱ ከተባሉት ውስጥ የእናንተ አባላት የሆኑ ይገኙበታል። አባሎቻችን ናቸው። ይሄን ኢንፎርሜሽን የሚሰጡን የእኛ አባሎች ናቸው። በአጠቃላይ የታሰሩት በሙሉ አባሎቻችን አይደሉም። ከእኛ አባሎች ውጭ የሆኑ ናቸው። ደጋፊዎቻችሁም አባሎቻችሁም እንደዚሁ በተቃውሞውን የተቀላቀሉ ዜጎችም ይገኙበታል፣ ነው ሚሉኝ ዜጎች ናቸው። አሁ አሁን እዛ የታሰሩት የተወሰኑ ሁሉ አገር ብሔረሰቦችም አሉ። አቶ ሙላቱ እናንተም የታሰሩ እንዲፈቱ ስትጠይቁ ቆይታችኋል በተለያዩ መግለጫዎች፣ ቃለ መጠይቆች እና። ይህንን እንዴት ታዩታላችሁ? አሁን እየተፈቱትን ሰዎች ሁኔታ እንግዲህ ከአንድ ሺህ በላይ ናቸው የተፈቱት ብለውኛል። ዜጎች ከእስር መፈታታቸው በጣም ደስ ያሰኝናል። ችግር ነበረ፣ እዛ የምግብ ችግርም ነበረ። በየቀኑ ስፖርት ይሰሩ ነበረ። ባዶ እግራቸውን ነው የሄዱት እና ማጫማ ማስወልቋቸዋል ቦታ ማመቼ አይደለም፣ ቅጣትም ነው። ከዚህ መፈታታቸው በጣም ደስ የሚያሰኘን ነው። ሌሎቹም እንዲሁ እንዲፈቱ ነው ጥያቄያችን። የታሰሩ ሰዎች ችግር ካለባቸውም እንደ ሌሎቹ ዜጎች ፍትሕ አግኝቶ ጠያቂ ዘመን ቀርቦ እንዲጠይቃቸው የህግ አማካሪዎችም ጭምር በህግ እንዲረዱና ሁለቱ በሕገ መንግስታችን መሰረት አቶሰዎች ናቸው ከተባሉ ቤት እንዲቀርቡ ነው። እኛ ይሄ በፖለቲካ ከሆነ በጀም በነጻ እንዲፈቱ ነው። ሌሎቹም ጭምር እንዲፈቱልን ነው። እኛ በአጠቃላይ የምንጠይቀው ጥያቄያችንም ይሄ ነው። እዚህ ላይ አቶ ሙላቱ ለምሳሌ በምሽት ከየቤታቸው እየተወሰዱ እየታሰሩብን ነው የሚል ቃለመጠይቅም ሰጥተዋል በትናንትናው እለት። ይሄንን ከአሁኖቹ መፈታት ጋር እንዴት ነው የሚያያዙት ወይም የሚያስታርቁት? ግራ የሚያጋባ ነው በእውነቱ። አንድ የተወሰኑ አሁን እነዚህ የተወሰኑ ተፈቱ ስንል፣ በሌላ በኩል ደግሞ ስርአቱ በየቀኑ ነው የሰዎች የሚወሰዱት በምሽት ነው ማታ ነው፣ እና በጣም አስቸጋሪ ነው። ሌላው ሲፈታ፣ ሌላው ታሳሪ ታስሮ ሲወጣ ደግሞ ሌላው ደግሞ እንደገና ወደ እስር ቤት የሚመለስበትና አስቸጋሪ የሆነ ሁኔታ ላይ ነው ያለን እንዲህ አይነቱ ነገር ከፍተኛ ማነቆ ሆኖብናል። የተፈታው ደግሞ መልሶ ሲታሰር ነው የሚያጋጥመን፣ እና ስርአት ያለው እና ትክክል በሆነ ሁኔታ ላይ የሚካሄድ አይነት አይደለም። በጣም አሳዛኝ እና እልህ አስጨራሹ ናቴዎች ናቸው የሚያጋጥሙ። መቼ ነው የተፈቱት ሰዎች እርሶ ባለውት መረጃ? በትናንትናው ዕለት ነው ሪፖርቱ የደረሰን። አቶ ሙላቱ እንግዲህ በአጠቃላይ በእናንተ መረጃ እናንተ ባላችሁ መረጃ ምን ያህል ሰዎች ናቸው አሁን በኦሮሚያ በህዳር ወር የተጀመረውን የተቃውሞ እንቅስቃሴ ተከትሎ በተለያዩ ቦታዎች ታስረዋል ብላችሁ መረጃ ያላችሁ ወይም የምታምኑት በአጠቃላይ ይህን ያህል ነው ብሌን? እኮ ቁጥሩን ለመናገር አስቸጋሪ ነው። እንደ አጋጣሚ ሆነው አሁን አዋሽ ሰባተኛ ማሰልጠኛ ላይ ማሰልጠኛ ላይ እንደ አጋጣሚ የኛ ሰዎች እዛ የነበሩት አጠቃቅሮልን ነው ይህንን ሪፖርት አሁን የምንሰጠው የሰጡን እንጂ በየቦታው እንዲህ አይነት ሲያጋጥም የምናገኘው እንጂ ይሄ ነው ብለን እንትን የምናደርገው አይደለም። ሰው በጠራራ ፀሐይ ይታፈሳል፣ በየቦታው ይታሰራል፣ እንትን ይደረጋል። እና ስለዚህ ቁጥሩን ቁጭ ብለን በስርዓት ይሄ ነው ብለን የምናገኘው ነገር የለም። ምክንያቱም ሰው ከታሰረ በኋላ በአግባቡ ጠያቂ የለም። ሰው ዘመድ ቤተሰብ ሄዶ አይጠይቅም። ከታሰረ ታሰረ ማንም መጠየቅ አይቻልም፣ እና ይሄ አይነት ነገር ነው። በሌላው በኩል ደግሞ በሌሊትም ከየዞኑ ተለቃቅሞ የሚመጡ ናቸው። ከየዞኑ አሁን ከዞኑ ይሄን ያህል የሚመጡ ናቸው። አሁን ጠያቂ ዘመድም እዚህ አካባቢም የለም፣ ከቤተሰቦቻቸው ልቋል። ማንም አይጠይቃቸውም። ስለዚህ አስቸጋሪ ነው። ኢንፎርሜሽን ለማግኘት እኔ ከአስር ሺህ የሚያንሳ አይደለም። ምክንያቱም በየወረዳው፣ በየቀበሌው፣ በየአካባቢው ሁሉም ታሳሪ ነው። እነዚህ አሁን ተፈቶ የተባሉት በአጠቃላይ ከታሰረው ሰው ቁጥር አንጻር ሲታይ ምን ያህል ፐርሰንቱን ይወክላሉ? ጥሩ ቁጥር ነው ወይስ በጣም ጥቂቶች ናቸው የተፈቱት? ነው የእናንተን ግምገማ ይንገሩኝ እና በዚህ ላብቃ እኛ በእኛ በኦፌኮ በኩል አንድ ሰውን ሲፈታ እኛ ደስታችን ወሰድ የለውም። እንኳን ይህና ይህን ስፒክርና ከችግር ሰዎች ሲፈቱ ደስ ይሌዳል። ከመታሰራቸው ነገር ግን ከታሰረው አንጻርና አሁን ተፈቶ የተባሉት ሰዎች ኢምንት ናቸው። ትንሽ ቁጥሩ በፐርሰንቴጅ ለማስቀመጥ እንግዲህ ፕሪሳይዝ ለመሆን ሪሊ ወደ ወደ አስር ሺህ አካባቢ በየቦታው ታሳሪ ነው እኮ በየ በየክፍለ ሀገሩ በየወረዳው፣ በየእንትናው በተገኘ ሁሉ ህዝብ ታሳሪ ነው። ስለዚህ ከዚህ ውስጥ አንድ ሺ ሁለት መቶ አስራ ዘጠኝ አካባቢ ናቸው እንግዲህ አሁን ሴቱም ወንዱም ተጨምሮ እነዚህ ጥቂት ናቸው ነው የምንለው እና በፐርሰንቴጅ ለማስቀመጥ በጣም ያስቸግረኛል። ለማንኛውም ለተፈቱት ሰዎች በተፈቱት ሰዎች ደስ ይለናል። ይሄ መንግስትም እነዚህን ሁሉ ይቀጥልበትና ሀሳቡን ሬሊ ወደ መፍታቱ ሁሉንም ቢቻል በተቻለ መጠን ሁሉንም እንዲፈታልን ነው የምንጠይቁ። አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር፣ በጣም ነው የማመሰግነው ስለ ጊዜዎት፣ በጣም እኔ ማመሰግናለሁ። የምትከታተሉት ጋቢና ቪኦኤ ነው። አስቀድመን የኢህአዴግ ማዕከላዊ ኮሚቴ ያቀረበውን መግለጫ አስመልክቶ አስተያየቶቻችሁን ስጡን ብለን ነበር። ጀማል መሐመድ የተለመደ ውሸት ነው ብሏል። አሉላ አባነጋ በቅድሚያ በሰላምታ ነው የጀመረው። ምርጥ ስም ነው ያለው። ደግሞ ሀይ ጋቢናዎች ሰላም ናችሁ ካለ በኋላ ሁሌም ልሰማው የምፈልገው አንድ ነገር አለ። እስቲ ትንሽ ስለ ላሊሳ ዘገባ ካለ አመሰግናለሁኝ፣ ብሏል። ፈይሳ ስለ ፈይሳ እንደውም ቀጣዩ ዘገባችን እሱ ነው። እሁድ ዕለት በተካሄደው የሪዮ ኦሎምፒክ የማራቶን ውድድር ሁለተኛ ሆኖ ያጠናቀቀው የ26 ዓመቱ አትሌት ፈይሳ ሌሊሳ በሪዮ ኦሎምፒክ የብር ሜዳሊያ ያስተላለፈው ከሜዳሊያው ይልቅ ያስተላለፈው መልእክት ይበልጡን ትኩረት መሳቡን ቀጥሏል። ነው ብዙ ሰዎችን እያነጋገረ ነው። በሪዮ ነው የሚገኘው፣ ዛሬ ጽዮን አነጋግረዋለች። አትሌቱን ለመርዳት ደግሞ ገንዘብ ያሰባሰቡ በዩናይትድ ስቴትስ የሚኖሩ ኢትዮጵያውያን ማህበረሰብ የመብትና የፖለቲካ አቀንቃኞች እንደዚሁም የህግ ባለሙያዎች ሪዮ ገብተዋል። በድረ ገጽ ዘጠና አንድ ሺህ ዶላር መሰብሰቡን ከአስተባባሪዎቹ አንዱ ካሊፎርኒያ የሚገኙት ዶክተር ሰለሞን አንጋሼ ለአሜሪካ ድምጽ ተናግረዋል። ጽዮን ግርማናት ያነጋግራቻቸው አሁን በዚህ ደቂቃ ዘጠና አንድ ሺ አራት መቶ ስልሳ ደርሷል። እንግዲህ ይሄን እያወራን ያለ ነው በኢትዮጵያ አቆጣጠር ከቀኑ አስራ አንድ ሰአት ላይ ነው ከቀኑ አስራ አንድ ሰአት ላይ ስንት ደረሰን ያሉኝ ዘጠና አንድ ሺ አራት መቶ ስልሳ ዶላር ደርሷል። ለአድማጮቻችንም እንደው ግልጽ ለማድረግ ጎፈንድሚ የሚባለው በድረገጽ አማካኝነት ገንዘብ ማሰባሰቢያ ፕሮግራም ነው። ና እንዴት ነው ገንዘብ ማሰባሰቡ የተጀመረው? ና አሁን ያለበት ደረጃ የደረሰው የተጀመረው እንግዲህ ከዚህ በፊት ም ለተለያዩ ጉዳዮች በተለይ ለቆሰሉ ሰዎች በኢትዮጵያ ውስጥ እስር ቤት ላሉ እዚህ ተመሳሳይ የገንዘብ የማሰባሰብ ስራ ላይ ሰርተን ነበረ። ያንኑ በመጠቀም አካውንቱን በመክፈት ሰው እዚያ ላይ ሄዶ የቻለውን እንዲሰጥ በጋበዝ ነው። ይህንን ከአምስት ብር ጀምሮ እስከ አምስት መቶ ብር አምስት አንድ ሺህ ብር የለገሱ ሰዎች አሉ። በዚህ አኳኋን ነው። በጠቅላላ እስካሁን ዳታውን የሰጡት ሰዎች አንድ ሺህ አምስት መቶ ሀምሳ ስምንት ሰዎች ናቸው። የተሰበሰበው ገንዘብ አሁን ምን ለማድረግ ነው? ለሱ ምን አይነት ድጋፍ ለማድረግ ነው? ምን ለመርዳት ነው? ከሱ ጋር እየተነጋገር ነው ነው እንግዲህ አንድ ቦታ ወደ አሜሪካ ወይንም ሌላ ሀገር መሄድ ይኖርበታል። መቋቋም አለበት። ለሱ ቤተሰቡንም እንደዚሁ መርዳት ያስፈልጋል። ያው ለሱ አንዲት ሳንትም ሳትቆረጥ ሙሉ በሙሉ የሚሰበሰበው እሱን በአዲስ ሀገር ውስጥ እንዲቋቋም የሚያደርግ ነው። የህግ ድጋፍ አለው አለ አለ ይህም አለ ተጀምሯል። እሱንም ያጠቃልላል። ይሄ ነገር ለህግ ድጋፍ እና ለሌለሳ መልሶ ማቋቋም የሚውል ነው ብለውኛል። እና የህግ ድጋፉ ምን ምንን ይጨምራል? ምን አይነት የህግ ድጋፍ ነው የሚሰጠው? ምንስ በመደረግ ላይ ነው ያለው? አሁን በአሁኑ ጊዜ ሶስት ሰዎች ከኛ ቡድን ከእርዳታ አሰባሳቢ ቡድን ሶስት ሰዎች ፎይሳ ወዳለበት ወደ ብራዚል ሄደዋል። ከነዚህ መካከል አንደኛው የህግ ባለሙያ ነው። እንግዲህ ያንን አስመልክቶ ወደ ሌላ ሀገር ምናልባት ወደ አሜሪካን ሀገር እንዲመጣ ለዚህም ደግሞ አስፈላጊውን የህግ እና የቪዛ የመሳሰሉትን ለማስፈጸም ነው የሚሆነው። ሰዎቹ የተላኩት በዚያ በኩል በህግ መሰረት የሚሰራው ይሄ ነው ማለት ነው። ሌሎቹስ ሁለት ሰዎችስ? አንድ የህግ ባለሙያ ነው ብለውኛል። ሁለቱ ሰዎችስ? ሁለቱ እንደዚሁ የመብት ማዋጋቻዎች ናቸው ለማለት እችላለሁ። አንደኛው ከዋሽንግተን ዲሲ ነው የሄደው፣ ሌላኛው ከፍሎሪዳ ነበር የሄደው። ስማቸው ማወቅ ይቻላል? አዎ፣ አንደኛው ፈይሳ ይባላል። ሁለተኛው ለልሳ ይባላል። ሶስተኛው ሼክስፒር ነው የህግ ባለሙያ ሼክስፒር። በጣም አመሰግናለሁ ዶክተር ሰለሞን። እሺ በጣም አመሰግናለሁ። እንግዲህ ሄኖክ ከዚህ ሌሊሳ ፈይሳ ሌሊሳ ይህንን እዛ ሊቀር የቻለበት ምልክት ሊያሳይ የቻለበት ምክንያት ስናነጋግረው ይህን ድርጊት የፈጸመው ውድድሩ ማጠናቀቂያ አካባቢ ነው እና አጋርነቱን በኢትዮጵያ ውስጥ በኦሮሚያ አካባቢ እየተፈጸመ ያለውን ግድያ በማውገዝ ና ያንን አጋርነቱን ለማሳየት ነው። በአገሬ ትልቅ ችግር አለ፣ መቃወም እጅግ አደገኛ ነው። የኢትዮጵያ መንግስት ሰዎችን እየገደለ ነው። እስር ቤት ያሉ ዘመዶች እየተገደሉ ነው ብሏል ና አሁንም ወደ ኢትዮጵያ ከተመለሰ እስር እንደሚያ ጋጥመው ገልጾ ነበረ። የኢትዮጵያ መንግስት ደግሞ ይህንን በተመለከተ ለእኛም ሬዲዮ ጣቢያ ትናንት መግለጫ ሰጥቶ ነበረ። የመንግስት ኮሚኒኬሽን ጉዳዮች ሚኒስቴር ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ መሀመድ ሰኢድ ናቸው ምላሽ የሰጡት። እስቲ የእሳቸውን አዳምጠን እንመለስ። በሀገራችን ተጨባጭ ሁኔታ መረጃን የማግኘት መረጃን የማሰራጨት ብሎም ሀሳብን በነጻነት የማራመድ እንዲሁም የፈለጉትን አመለካከት የመያዝ ዲሞክራሲያዊ መብት በህገ መንግስት የተረጋገጠ ነው። ይህንም መብት ማንም ለግለሰቦች የሚሰጠው ማንም ከግለሰቦች ደግሞ የሚቀማው መብት አይደለም። ይሄ ህገ መንግስታዊ መብት ነው። ከዚህ ጋር በተገናኘ ግለሰቦች የፈለጉትን አስተሳሰብ የመያዝ አመለካከቶችን የመያዝ መብት አላቸው። አጠቃላይ በሀገራችን ያለው ስርዓት የአስተሳሰብ ብዝሀነትን ጭምር ሊያስተናግድ የሚችል ስርዓት ነው። ስለዚህ ዜጎች ሰላማዊ በሆነ መልኩ ሀሳባቸውን በመግለጻቸው በመቃወማቸው ምንም የሚደርስባቸው ነገር የለም። አንለን የሚሉትን ጥያቄ ግን ዲሞክራሲያዊ በሆነ መልኩ ሰላማዊ በሆነ መልኩ ለሚመለከተው አካል ለመንግስት የማቅረብ ጉዳይ ነው የሚሆነው። ከዚህ ጋር በተገናኘ የፈለገውንም አይነት ምልክት የማሳየት መብት አለው። እዚህም በርካቶች አሉ ተመሳሳይ የሆነ ምልክት የሚያሳዩ ከዚህ ጋር የሚያገናኘው ነገር አለ ብዬ አላስብም። አትሌቱ በዛ መድረክ ኢትዮጵያን ያስጠራ ጀግና አትሌት ነው። በፈለገው መልኩ ሀሳቡን በመግለጹ ወደ ሀገር ከመመለስ ካለመመለስ ጋር ምንም የሚያገናኘው ሁኔታ የለም። ሀሳቡን በፈለገው አይነት መልኩ ሰላማዊ በሆነ መልኩ የመግለጽ መብት አለው። በሕግና በስርዓት የሚተዳደር ሀገር ነው፣ ለዜጎቹ ተጠያቂ የሆነ ከሱ መመለስ ካለመመለስ ጋር ምንም የሚያገናኘው አንዳችም ጉዳት የሚደርስበት ሁኔታ የለም። እንግዲህ ይህንን በተመለከተ ጽዮን ግርማ ዛሬ ፈይሳ ሌሊሳን አነጋግራው ነበረ። ፓስፖርት በእጁ ላይ ያለ ቪዛ እንደሌለው ሲገልጽ ነበረ። አዎ ምንድን ነው ከፈይሳ ሌሊሳ በተጨማሪ እዛ ከዚህ ከአሜሪካን ወደ እዛ ሄደዋል ከተባሉት ሶስት ሰዎች መካከል ባይሳ ገመቹ የተባለውንም አግኝቸው ነበር እሱ እንደነገረኝ ከሆነ በፓስፖርቱ በእጁ ላይ አለ አስፈላጊ የሆነ የህግ ድጋፍ ተደርጎ ጥበቃ የሚያገኝበት መንገድ እየተመቻቸ ነው ብሏል። እንደዚሁም ደግሞ ፈይሳ አግኝቸው ነበር እሱም እንደነገረኝ አሁን በሁለትና በሶስት ቀን ውስጥ ቀሪ ህይወቴ ምን ይሆናል Ja, yeah, Alamark av uh, Olympic Committee Dogmo. በተለይ ሜዳሊያ በሚሰጥበት መድረክ ላይ የሚሰሙ የፖለቲካ ወይም የተለያዩ የሃይማኖት መልእክቶችንም ይቃወማል። ና ይህንን አስመልክቶ አነጋግረሽው ነበረ። ሜዳሊያውን ሊቀማ ይችላል የሚሉ ሀሳቦችም ሲንሸራሸሩ ስለነበረ ምን አለሽ ፈይሳ? አናግሬው ነበር። እሱ ያለው ምንድን ነው፣ በስፖርት መድረክ ላይ ፖለቲካና ሃይማኖትን ማስፋፋት እንደማይቻል አውቃለሁኝ። አስቤበት ነው ያደረግኩት። ይህንንም ገና ስነሳም ምልክቱን አሳይቻለሁ፣ ማጠናቀቂያው ላይ ማሳይቻለሁ ሲባለው ጋዜጣዊ መግለጫም ሲሰጥ አሳይቻለሁ። ሜዳሊያውም ሲሰጥ ላሳይ ነበረ። ነገር ግን ልክ ጋዜጣዊ መግለጫውን ሰጥቼ ኦሎምፒክ መንደር የሚባል ወደ ማረፊያ ሆቴል በማመራበት ጊዜ ከኦሎምፒክ ኮሚቴ ውስጥ ያሉ ሰዎች ተከተሉኝና ና ልታሳይ ትፈልጋለሁ ወይ ብለው ጠየቁኝ ሜዳሊያው ሽልማቱም ሲሰጥ። አዎ አልኳቸው። ነገር ግን እስካሁን ያሳየኸው በኋላ ላይ ሰው ልከው እስካሁን ያሳየኸው በቂ ይመስለናልና ሜዳሊያውን ላይ እዛ ሽልማቱ ሲሰጥ ብታሳይ ግን ከኢንተርናሽናል ኦሎምፒክ ኮሚቴ ቅጣት አታመልጥም አሉኝ። በዛን ውስጥ ያደረግኩት ያሳየሁት ኦልሬዲ በዓለም አቀፍ መድረክ ላይ ታይቶ ስለነበረ ያንን ባላደርግ ጥሩ ነው ብዬ ተውኩት ነው የሚለው ግን አሁንም ቢሆን ብቀጣም ምንም ነገር ቢመጣ አስቤበት ያደረግኩት ስለሆነ ምንም ቅር አይለኝም ብሎኛል። መልካም። ተጨማሪ የወደፊት ህይወቱንም አስመልክቶ በተከታታይ ወደ እናንተ መረጃዎች እናደርሳለን። እናመሰግናለን ጽዮን። እኔም አመሰግናለሁ ሄኖክ። ቀጣዩ ዘገባ በኢትዮጵያ ያለው የተቃውሞ እንቅስቃሴ በሀገሪቱ ምጣኔ ሀብት የሚኖረውን ጫና የምንገመግምበት ይሆናል። የዛሬ የጋቢና እንግዳችን ዶክተር አክሎግ ቢራራ ናቸው። ከ30 ዓመት በላይ የዓለም ባንክን ጨምሮ በተለያዩ የልማት መስሪያ ቤቶች የሰሩ ባለሙያ ናቸው ዶክተር አክሎክ በታክሲ እናሳፍረውት ዛሬ በጣም አመሰግናለሁ አቶ ሄኖክ እጅግ በጣም አመሰግናለሁ እናመሰግናለን ስለመጡ እንግዲህ ሰላማዊ ሰልፍ ሁከት ግድያ በአንድ ሀገር ምጣኔ ሀብት እንደዚሁም እንቅስቃሴዎች በሚገቱ ጊዜ ምን አይነት ጫና ያሳድራል ይሄ በጣም ቁልፍ ጥያቄ ነው ባለፈው ጊዜ ከወንድሜ ካንተ ጋራ ስንወያይ ድርቁ ያመጣውን ጫና ምን ይመስላል በሚለው ተወያይተን ነበር። ለታዳሚዎች ለማሳሰብ የምፈልገው ድርቅ በሚከሰትበት ጊዜ ከፍተኛ የሆነ ጫና በኢኮኖሚ ላይ እንደሚኖር አሳይቻለሁ። ምክንያቱም ኢኮኖሚው መሰረቱ ሪዝሊየንት አይደለም፣ ራሱን በራሱ የቻለ ስላልሆነ በጣም አስቸጋሪ ይሆናል የሚሉት ነው። አሁን እንግዲህ ባለፉት ዘጠኝ ወራት በኢትዮጵያ እርጋታ እንደሌለ የዓለም ሕብረተሰብ ኢትዮጵያውያን ያውቁታል። በተለይ ሰፊ በሆኑት በኦሮሚያ እና በአማራው ክልሎች በተከታታይ ሰላማዊ ህዝብ የህዝብ አመፅ ተከስቷል። ሁኔታው የኢኮኖሚውን ሁኔታ ያባብሰዋል የሚል ግምት ግምት አለኝ። ከዚህ በተጨማሪ ደግሞ አሁን በቅርብ ጊዜ የዋሽንግተን ፖስት የገለጸው አንድ ኢትዮጵያውያን ሊወያዩበት የሚገባ ነገር አለ። ይኸውም የኮሎራ በሽታ ይስፋፋል የሚል ግምት መኖሩ ነው። ኦገስት ሀያ ያወጣው ዘገባ ያለውን ነው። እንግዲህ ይሄ የህዝብ ሰላማዊ እንቢታ በአገሪቱ ኢኮኖሚ ላይ ምን እንደምታ ያመጣል የሚለውን እኔ የማየው አንደኛ ከህዝቡ ኑሮ አንጻር ነው። ምሳሌ ልጥቀስ እንግዲህ። በኢትዮጵያ ውስጥ ዘመናዊ የሆነ ኢንዱስትሪ አልተስፋፋም። የኢኮኖሚ መዋቅር፣ የገጠር ኢኮኖሚው በጣም ከፍተኛ ነው። የኢንዱስትሪ ክፍሉ በጣም ዝቅተኛ ነው። ሰባት በመቶ ቢበዛ ሰባት በመቶ የሚሆነውን የሀገር አቀፍ ገቢ የሚያስገኝን ነው እና የቀን ሰራተኞች የሆኑትንን ብናያቸው የሚተዳደሩት ቀን በሚያገኙት ሰርቶ በሚያገኙት ደሞዝ ነው። ስለዚህ ደሞዝ ካላገኙ ክፍያ ካላገኙ የሚበሉት ነገር አያገኙም ማለት ነው። ስለዚህ ይሄ በጣም ከፍተኛ ጫና ይሆናል ማለት ነው። በገጠርና በከተማ መካከል ያለው የንግድ ግንኙነት ከቆመ ጥሬ እቃዎች ወደ ከተማዎች አይገቡም ማለት ነው። ይሄ ትልቅ ጫና ይኖረዋል። በተመሳሳይ ደረጃ የሚያመጣው ግፊት አለ። ይኸው ምንድን ነው የዋጋ ግሽፈት እያደገ ይሄዳል የሚል ነው። እንግዲህ ከፍተኛ ገቢ ያላቸው ግለሰቦች፣ በባንክ በቁጠባ ያስቀመጡ ግለሰቦች ይሄ ጫናው ለጊዜው አይመለከታቸውም ወይም ደግሞ እንትን አይሉትም አይሰማቸውም። አነስተኛ ገቢ ያላቸው በእለት ጉርስ፣ በቀን ስራ፣ በቀን ገቢ የሚተዳደሩ ሰዎች ናቸው የሚጎዱት የሚል ነው። እንዲያው በጣም አጠር አድርገው በአርባ አምስት ሰከንድ የሚመልሱልኝ የስራ ማቆምና እንቅስቃሴ መገደቡ እንዳለ ሆነው በቱሪዝም ያለውስ በጣም ባጭሩ አዎ በቱሪዝም ባለው እንግዲህ ያሉ ያሉትን ቦታዎች እንያቸው በላሊበላ፣ በጎንደር፣ በአክሱም፣ በባህር ዳር የሚካሄዱ የቱሪስት እንቅስቃሴዎች ቁመዋል። ስለዚህ ይሄ ከፍተኛ ጫና ይኖረዋል ማለት ነው። የእድገቱን መጠን ቢያንስ ቢያንስ ይቀንሰዋል፣ ወደ ዚሮም ሊወስደው ይችላል የሚል ግምት ነው ያለኝ እና ለዚህ ምናልባት እንዲያው ጊዜም ባይኖር እኔ አስፈላጊ የሚሆነው ኢትዮጵያውያን መወያየት አለባቸው። ይሄ መንግስት ከሕዝቡ ጋራ መወያየት ይኖርበታል የሚል እምነት ነው ያለኝ። በጣም ነው የምናመሰግነው ዶክተር አክሎግ ቢራራ። የእኛም ዝግጅት በዚሁ ተጠናቋል። ስናስተናግዳቸው ያመሸነ ሄኖክ ሰማ